አዲስ ለሕይወትዎና ለንብረትዎ አስተማማኝ ዋስትና በመስጠት አለኝታ የሆነው ኒያላ ኢንሹራንስ አክሲዮን ማህበር፣ ቀደምት አባቶቻችን ያበረከቱት ተጋድሎና አስተዋጽኦ ለአሁኑም ሆነ ለሚቀጥለው ትውልድ እንዲተላለፍ ማሰብ ይህን ትዝታ ዛራ ላይ የተሰኘ ዝግጅት በሸገር ኤፍኤም 102.1 ስፖንሰር አድርጎ ሲያቀርብ ከፍተኛ ደስታ ይሰማዋል። የግብሬ ግብርና ለሀገር ልማት አለኝታል። ይህን በመረዳት ያለኝ ታውማተም የሆነውን ያላ ኢንሹራንስ አክሲዮን ማህበር በአይነቱ ለየት ያለና በሀገራችን የመጀመሪያ የሆነ የሰብል መድን ሽፋን መስጠት ጀምሯል። ይህ የሰብል መድን የሚሰጠው ሽፋን ሰብል በመስክ ላይ ያለ ከቡቃያ እስከ ምርት ስብሰባ ባለው ሂደት ውስጥ በድርቅ ከመጠን ባለፈ ዝናብ በሳትና በንፋስ አዘሩ ሽንፍር ለሚደርስ ጉዳት ካሳ ያስገኛል። ምርት ከማሳ ከተሰበሰበ በኋላ በሳትና መብረቅ በፍንዳታ በዝናብ በውሽንፍ በበረዶ በጎርፍና በተንቀሳቃሽ አካል ግጭት ጉዳት ይደርስበት ምርት ተሰብስቦ በመጓጓዝ ላይ ያለ በሚደርስ ማንኛውም አደጋ ሳቢያ ብክነትና መበላሸት ቢያጋጥመው የጉዳቱ ዋስትና ይሰጣል። የመድን ሽፋኑ ሌሎች የተፈጥሮ አደጋዎችን ሊሸፍን በተጨማሪ ስምምነት ይሰፋ ይችላል። ማንኛውም ገበሬ ይህ የሰብል መድን ሽፋን ካለው የገንዘብ ተቋማትና የግብርና ግባት አቅራቢዎችን አገልግሎት በቀላሉ ለማግኘት ስለሚችል መልኩን ለማሳደግ ያለ ስጋ ይሰራል። ይህ የሰብል መድን ሽፋን በመጠነ ሰፊ አደጋ ምክንያት አበዳሪዎች ላይ ሊደርስ የሚችል ከፍተኛ ኪሳራንም ይከላከላል። ኒያላ ኢንሹራንስ አክሲዮን ማኅበር በፈር ቀዳጅነት የሰብል መድን ሽፋን በማቅረብ ለአርሶ አደሩና ለማኅበሩ ያለውን አጋርነትና አለኝታነት ያረጋግጣሉ። ያለኝታው ማህተም ኒያላ ኢንሹራንስ፣ አዲስ አበባ። ዛሬም ትዝታችን የብላታ መርስዔ ኀዘን ወልደ ቂርቆስ ትዝታ ነው። ለዝግጅቱ የተጠቀምንበትን መዛግብትና የድምፅ ግባት ሁሉ እንድናገኝ ለረዱን ለብላታ መርስዔ ኀዘን ልጅ ለአቶ አምሃ መርስዔ ኀዘን በኒያላ ኢንሹራንስ አክሲዮን ማኅበር በእናንተ በፕሮግራማችን አድማጮችና በእኛም በፕሮግራም አዘጋጆች ስም ከፍ ያለ ምስጋና እናቅርባለን። ሁለት ዓመት ሲያዝ ለጊርቆስ በ904 ዓ.ም ወደ አዲስ አበባ ስላሴ ወርደው የቅኔ አገባብ ከተማሩ በኋላ ሥራ የመያዝ ፍላጎት ስላደረባቸው በ906 ዓ.ም በወንበሩ በቀኛዝማሽ ናቄ ዘንድ የጸሐፊነት ሥራ ይዘው አንድ ዓመት ከአራት ወር በጸሐፊነት ካገለገሉ በኋላ በአባታቸው ወዳጅ በአቶ ሀብት ወርቅ ሸቴ በኋላ ከንቲባ የተባሉት ምክር የጸሐፊነቱን ሥራ ትተው በ907 ዓ.ም በነሐሴ ወር ወደ ትምህርት ገበታቸው እንደ ተመለሱ ባለፈው ሳምንት ተጨዋውተናል። ከዚህ በኋላ የመጽሐፍት ሐዲሳትን ትርጓሜ ከራጉሌሉ ከመምህር ወልደ ጊዮርጊስ ተማሩ። በ910 ዓ ም ሐረር ወርደው በአደሬ ጢቆ ሥላሴ ከአለቃ ገብረ ክርስቶስ ወለ ዮሐንስ የዮሐንስ አፈወርቅን ትርጓሜ ተማሩ። ወደ ቦሩ ሜዳ ለመሄድና ከመምህር አካለ ወልድ አረጋዊ መንፈሳዊን ለመማር ፈልገው በመምህር አካለ ወልድ መሞት እቅዳቸው ሳይሳካ ቀርቷል። መምህር አካለ ወልድ በቤተ ክህነት ትምህርት የታወቁና የተከበሩ ከመሆናቸውም በላይ ይዋጓል እንደ ገብርዬ፣ ይማሯል እንደ አካልዬ የተባለላቸው ሊቅ ነበሩ። በነገራችን ላይ በዚህ አጋጣሚ ስለ መምህር አካለ ወልድ ዝርዝር ታሪክ የሚያውቅ ወይም ያለበትን የሚያመላክተን ብናገኝ የተከበረ ጥሪ እናቀርባለን። ብላታ መርስ የያዘን ወልደ ቄቆስ አዲስ አበባ ተመልሰው ከቀድሞ አስተማሪያቸው ከመምህር ወልደ ጊዮርጊስ አዲሳትን በመከለስ ትምህርታቸውን ቀጠሉ። ስለዚህ ዘመኑ ትውስታቸው ትዝታዬ ስለ ራሴ የማስታውሰው የሚለው ባልታተመ መጽሐፋቸው እንዲህ ይላሉ። በ1911 ዓ ም ዕድሜ 20 ዓመት ስለ ሞላ ትምህርቴን ሳልተው ለግማሽ ቀን እየሠራሁ ደሞዝ በማገኝበት መንገድ ፈልግ ጀመር። እንደ አጋጣሚም ገበየው መክብ የተባለ ልጅነት ጓደኛዬ እንዲህ አለኝ፣ ባያር የተባለ የፈረንሳይ ኩባንያ ወርቅና ብር ሌላም ማዕድን በኢትዮጵያ ውስጥ በየስፍራው ለመመርመር ፈቃድ አግኝቶ መጥቶ አዲስ አበባ ላይ ይገኛል። ሠራተኛ መሰብሰብና በትምህርት ማሰልጠኝ ጀምሯል። በትምህርቱም ወራት አምስት ብር ደሞዝ ይሰጣል። በፈተና ላለፈውም ወዲያው ይጨመርለታል። እኔ ራሴ የዚያ ገብቻለሁና አንተም ከፈለግ ልጠይቅልህ አለኝ። እኔም ስለ መልካም ሐሳቡ አመሰገንኩትና እባክህ ለጓደኛዬ ለአቶ የፍትሐ ንጉሴም ጭምር ጠይቅለት ብዬ ለመንሁትና ተለያየን። ከዚያ በኋላ ገበየው ለሁለታችንም ጠይቆ ስፍራ ስላገኘልን በየካቲት ወር ገብተን ተጻፍንና ትምህርቱን ጀመርን። ተማሪ ቤቱ የተከፈተው መጀመሪያ በቤተወደድ አይለ ጊዮርጊስ ግቢ በአንድ ቤት ውስጥ ነበር። በኋላ ግን አሊያንስ ወደሚባለው ወደ ካቶሊኮች ተማሪ ቤት ተዛወረ። ትምህርቱ በሳምንት ሦስት ቀን ብቻ ሲሆን የትምህርቱ ሰዓት ከእኩለ ቀን በኋላ ከ10 እስከ 12 ሰዓት ብቻ ነበር። የትምህርቱ ዐይነት የማዕድኖችን ስም የሚዘረዝርና ጠባያቸውንም የሚያስረዳ ከፈረንሳይ ወደ አማርኛ የተረጎመ ቃል ነበር። ኮንግሎሜራ የሚለውን ቃል የቀልድ ጥቅስ አድርገነው ነበር። ለትምህርቱ ሥራ ዲባቸው የተባለ ፈረንሳይ የሚያቅ ኢትዮጵያዊ ተቀጠረና ትምህርቱን በጥቁር ሳንቃ ላይ የጻፈ ያስገለብጠን ጀመር። እኛም ከዚያ ላይ የቀዳም በቃል ማጥናት ነበረበን ነበረብን። እንግዲህ የቃል ጥናቱ ለሌሎች ምንም እንኳን ቢከብድ፣ እኛ ግን በግዕዝ ትምህርት ተለማምደናዋልና አልተቸገርንበትም። በወሩ መጨረሻ ፈተና ሆኖ አስተማሪዎች ጠይቀን ሁሉንም በቃላችን አነበብኑለት። በዚህን ጊዜ አስተማሪው ዲባቸው ከፍተኛ ቁጥር ስለሰጠን ፈረንጁም ቀለባችንን ሰባት ሰባት ብር ቆረጠልን። በዚህ ዓይነት ደሞዝ እየተቀበልን ስንማር ሦስት ወር ከቈየም በኋላ ኩባንያው በግንቦት መጨረሻ ሥራውን አቆምብንና ትምህርቱም ደሞዙም ቀረ። ሥራው የቆመበትን ምክንያት በትክክል አላቆም። ሆኖም ኩባንያው ፈቃድ ያገኘው ከሉላ አልጋወራሽ ብቻ ስለነበርና ንግሥት ዘውዲቱና ፊታውራሪ ሀብተ ጊዮርጊስ በፍቃዱ ስላልተስማሙበት ነው እየተባለ ሲወራ ሰምቻለሁ። ከዚህ በኋላ አቶ የፍታሄ በሊጋባ ክፍል ተጠያይቆ የገንዘብ አስገቢነት ሥራ ለማግኘት የክፍሉን ሹም አቶ መላኩ ወንድም የተባሉትን ደጅ ጠና ጀመር። እኔ ግን ምንም ለማግኘት ስላቃተኝ የአዲስ ትምህርቴን እየቀጠልኩ ተቀመጥኩኝ። በዚህ 912 ዓመተ ምህረት ዘመን ዮሐንስ ትምህርቴን እንደቀጠልኩ ነኝ። አስተማሪ የኔታ ወልደ ጊዮርጊስ ጥበብን ለመቅሰም የማይቦዝኑ ትጉ ሰው ስለሆኑ የስልሳ አራት ዓመት ዕድሜ በነበሩበት በዚያን ጊዜ ከአቶ ዮሐንስ ወልደ ማርያም እንግሊዝኛ ለማጥናት ሲመላለሱ ያስከትሉኝ ነበር። አቶ ዮሐንስ ወልደ ማርያም በስዊድን ሚስዮን የሚያስተምሩ የሸዋ የተጉለት ሰው ናቸው። የኔታ ፊደሉን አጥንተው ከመጽሐፍ ቅዱስ ውስጥ የዮሐንስን ወንጌል በእንግሊዝኛ እያነበቡ ቋንቋ ሲለማመዱበት አየሁና ይህ ትምህርት ለምን ይረባል ብዬ በጠየቃቸው ብዙ ጥበብ የተጻፈበት ቋንቋ ስለሆነ ለብዙ ነገር ይጠቅማል፣ በመንፈሳዊ በኩል ብዙ መጽሐፍ ተጽፈውበታል ብለው መለሱልኝ። እኔ ግን ከግዕዝ ትምህርት በቀር ሌላ ጠቃሚ ትምህርት ይገኛል የሚል ሐሳብ አልነበረኝምና ከየኔታ የሰማሁት ቃል አስገርሞኝ ፊደሉን ተመለከትሁት። ቀጥሎም ገና ጀማሪዎች የነበሩትን የአቶ ዮሐንስን ልጆች እንግዳንና ገብረ እግዚአብሔርን እየጠየቅኩ ፊደሉን አጠናሁት። ይሁን እንጂ የአረጋዊ መንፈሳዊ ትምህርት ገና ከሐሳቤ ስላልተለየ እንደ ትምህርት ልቆጥረው አልፈለግኩም ነበር። የአራቱ ጉባኤያት አስተማሪ መምህር አካል ወልድ ዳር 9 ቀን 1912 ዓ ም ረቡዕ፣ ቦሩ ሜዳ ላይ አረፉ። እርሳቸው የወሎ ሐዋርያ ሆነው 41 ዓመት የኖሩ መምህር ናቸው። ሞታቸው አዲስ አበባ ላይ በተሰማ ጊዜ ሐዘን ተደረገላቸው። ወደ ቦሩ ሜዳ ለመሄድና ከመምህር አካል ወልድ አረጋዊ መንፈሳዊ ለመማር በብርቱ ተመኝቼ ነበር። አሁን ግን እርሳቸው ስለሞቱ ምኞቴ የቀረ ነገር ሆኗል። ሆኖም እግዚአብሔር በጥበቡ ያደራጀልኝ ሌላ ነገር ወደፊት ሊያጋጥመኝ ነው። ልዑል አልጋዋራሽ ራስ ተፈሪ የቅዱሳት መጻሕፍትን ትርጓሜ ለማጻፍና ለማሳተም ስላሰቡ በ1910 ዓ ም በታሕሳስ ወር የትርጓሜ ማሰናጃ ድርጅት አቋቁመው ነበር። የሥራው መሪ አለቃ ገብረ ምድን ሆነው በትልቁ ቤተ መንግሥት ግቢ በተሰጣቸው በማረፊያ ቤታቸው ሥራው ተጀመረ። ከአዲስ አበባ ግራ ጌታ ወልደየስና፣ አለቃ ገብረአብ፣ አለቃ ጠብቄ ተጠርተው ፍትሐ ነገሥቱን በንባብና በትርጓሜ ወዲያው ያጽፉ ጀመር። ለሥራው ተስማሚ የሆኑ ቁም ጸሐፊዎችም ከየስፍራው ተመርጠው ተቀጠሩላቸው። ከአዲስ አበባ ውጪ ለሆኑትም ሊቃውንት ሥራውን በየሙያቸው እየመደቡ በልዩ ልዩ ጊዜያት ላኩላቸው። አረጋዊ መንፈሳዊን መምህር አካለ ወልድ እንዲተረጉሙትና እንዲያጽፉት ልዑል አልጋ ወራሽ ከዚህ በታች ያለውን ደብዳቤ ልከውላቸው ነበር። የኢትዮጵያ መንግሥት አልጋ ወራሽ ራስ ተፈሪ ይድረስ ድረስ ከመምህር አካል ወልድ። እንዴት ሰንብተዋል? እኔ እግዚአብሔር ይመስገን ደህና ነኝ። አሁን ዛሬ በድካሟ ላይ ይህን ማዘዝ አይገባም ነበር። ነገር ግን ምንም ባልረሳው ለዘወትር ለሃይማኖት አባትነቶ መታሰቢያ የሚሆነኝን አረጋዊና መንፈሳዊ መጽሐፍ ንባቡን ከነትርጓሜዋ አጽፈው ይላኩልኝ። ጸሐፊውንና ብራናውን ከፊተወደዶ ሌይ ዘንድ እንዲሰጦ ልኬባቸዋለሁ። ያጻጻፉም ዐይነት ንባብ ንባቡ በቀይ ትርጓሜ ትርጓሜው በጥቁር እየሆነ እንዲጻፍ ግንቦት 15 ቀን 1911 ዓ ም አዲስ አበባ መምህር አካል ወልድ። በዚህ ትዕዛዝ መሠረት አረጋዊ መንፈሳዊን ማጻፍ ጀምረው ሳለ በኅዳር 9 ቀን 1912 ዓ ም ስለሞቱ ሥራው በጅምር ቀርቶ ነበር። የአርባ ተስካራቸው ከወጣ በኋላም ቤተሰቦቻቸው ጅምሩን መጽሐፍ ይዘው መጥተው በጥር ወር በ1912 ዓ ም ለልዑል አልጋ ወራሽ አስረከቡ። ልዑል አልጋ ወራሽም ጅምሩን ማን ሊፈጽመው እንደሚችል አለቃ ገብረ መድኅንን ቢጠይቁ ለዚህ ሥራ ችሎታ ያላቸው የመምህር አካለ ወልድ ደቀ መዝሙር መምህር ደስታ ናቸው። አሁን ያሉትም መርጦ ላይ ነው ብለው መለሱላቸው። በኋላ ጊዜ እንደ ሰማሁት የልዑል አልጋ ወራሽ ትዕዛዝ በስልክ ወደ መርጦ ከተማ ተላልፎ መምህር ደስታ ተጠሩ። አዲስ አበባም ሲደርሱ ከስዕል ቤት በስተ ምሥራቅ የሚገኝ አንድ ትልቅ ማረፊያ ቤት ተሰጣቸውና ከነደቀ መዝሙሮቻቸው ተቀምጠው ያስተምሩ ጀመር። ካልጋ ወራሽ ፊት በቀረቡ ጊዜም አሁን የጠራ ኖት አባቶ መምህር አካል ወልድ የጀመሩትን የአረጋዊ መንፈሳዊ ትርጓሜ እርስዎ እንዲጨርሱት በማለት ነው አሏቸውና ጅምሩን አቅርበው አሳዩቸው። መምህር ደስታ ቅንና የዋህ እውነት ተናጋሪ ስለሆኑ እንዲመለሱ ትርጓሜውን መተርጎምና ማስተማር እችላለሁ፣ ነገር ግን እየተረጎምኩ እጽፋለሁ ያልሁ እንደሆነ ያስቸግረኛልና እኔ እየተረጎምኩለት ተምሮ የሚጽፍ ደቀ መዝሙር ቢሰጠኝ እወዳለሁ ብለው ሐሳባቸውን ገልጸው አስታወቁ። ልዑል አልጋወራሽ መምህር ደስታን አነጋግረው ካሰናበቱ በኋላ ለዚህ ሥራ የሚሆን ሰው ይፈልጉ ብለው አለቃ ገብረ መድህን አዘዟቸው። እሳቸውም በማፈላለግ ሳሉ አለቃ ገብረ ክርስቶስ ከሐረር ወደ አዲስ አበባ መጥተው ነበርና ይህንኑ አንስተው ያጫውቷቸዋል። አለቃ ገብረ ክርስቶስም ለዚህ ስራ የሚሆን መርስዔ ኀዘን ነው። ይሄ ልጅ የአለቃ ወልደ ቂርቆስ ልጅ ነው። አዲስ ከመምህር ወልደ ጊዮርጊስ ተምሯል። ባለፈው ዓመት ከእኔ ዮሐንስ አፈ ወርቅ ሲቀጽል ከድሞ ነበር። በኋላ ግን ወደ ቦሩ ሜዳ ሄጄ ከመምህር አካል ወልድ መጽሐፈ መነኮሳትን እማራለሁ ብሎ ነግሮኝ ወደ አዲስ አበባ ተመለሰ። ሐሳቡም የአረጋዊ መንፈሳዊ ትርጓሜ ጠፍቶ እንዳይቀር ለመማርና ትምህርቱን ለኋላ ልጅ ለማስቀረት ነው። በጽሕፈትም ረገድ ፈጣን ነው። እኔ ዘንድ በነበረበት ጊዜ የአፈወርቅን ድርሳን እርሳን በጥቂት ቀን ውስጥ ጽፎ ይቀጽልበት ነበር። እንግዲህ ወደ ርቁ ስፍራ ሄዶ ሊማር የፈለገውን ትምህርት አሁን በቅርብ ካገኘው ደስ ሳይለው አይቀርምና እርሱን ቢያሰሩት ይሻል ይመስለኛል ይሏቸዋል። አለቃ ገብረ መድህን ከዚህ በፊት ስለ እኔ የሚያውቁት ነገር አልነበረምና ያለበትን ስፍራ አስጠይቄ አስታውቀኝ ይሏቸዋል። አለቃ ገብረ ክርስቶስም መኖሪያዬን ያጠያይቀው በአስተማሪ በመምህር ወልደ ጊዮርጊስ ዘንድ መሆኑን ስለተረዱት ይህንኑ ነግረዋቸዋል። አለቃ ገብረ መድህን ከሉላ አልጋ ወራሽ ዘንድ ቀርበው ለአለጋዊ መንፈሳዊ ሥራ አንድ ደቀ መዝሙር ተገኝቷል ብለው አስታወቁ። አለቃ ገብረ መድህን በማረፊያ ቤታቸው ተጠርቼ ገባሁና እጅ ነስቼ ቆምኩ። የሰላምታ ቃል ከተናገሩኝ በኋላ ያስጠራውህ አልጋ ወራሽ ለሥራ ስለፈለጉህ ነው። አሁን ወስጄ አገናኝሃለሁና ሥራውን እርሳቸው ይነግሩሃል አሉኝ። እኔም የምናገረውን አጥቼ ዝም ስላቸው ጊዜ ግራ እንደ ገባኝ ተሰማቸውና አይዞህ አትደንግጥ፣ የምትሠራው ከእኔ ጋር ነው አሉኝ። ወደ ግቢ ገብተው አስጠሩኝና ከሉል አልጋ ወራሽ ፊት አቀረቡኝ። ወደ መሬት አጎንብሼ እጅ ከነሣው በኋላ ቀጥለው ያለው ቃል ከልውነታቸው ተነገረኝ። አሁን ያስጠራንህ አረጋዊ መንፈሳዊን ከመምህር ደስታ እየተማርክ ንባቡን ትርጓሜውን እንድጽፍልን ነው አንተም ይህን ትምህርት ፈልገኸው እንደ ነበር ሰምተናልና ደህና አጋጣሚ ሆኖልሃል። የድግሃምህን ዋጋ እናስቀርብህም፣ ባልደረባህም አለቃ ገብረ መድህን ናቸው አሉኝና መሬት ስሜ ተመለስኩ። መጽሐፍቴን ይዤ ወደ አለቃ ገብረ መድህን ዘንድ ሄድኩ። ድርጎ ታዘዘልኝ። የመኝታ ቤትም ተሰጠኝ። እንዲሁም ደግሞ የምማርበት መጽሐፍ ትልቅ አረጋዊ መንፈሳዊ ተሰጠኝ። እንግዲህ አዲሱ የኑሮዬ ደረጃ በዚህ ቀን ተጀመረ ይላሉ። ብላታ መርስ የያዘን ወልደ ቂርቆስ ትዝታዬ ስለ ራሴ የማስታውሰው በተሰኘው ያልታተመ ጽሑፋቸው ብላታ መርስ የያዘን ወልደ ቂርቆስ በዚህ ዐይነት በ1912 ዓ ም ስለ ጽፈት ሥራ በደሞዝ ተቀጥረው በስመጥሮ ሊቅ ባለቃ ገብረ መድን ሥር የመንግሥት ሥራ ጀመሩ። ሥራውም የአረጋዊ መንፈሳዊን ትርጓሜ ልዩ ሙያ ካላቸው ሊቅ ከመምህር ደስታ የመምህር አካለ ወልድ ደቀ መዝሙር ተምሮ የትርጓሜውን ረቂቅ ማውጣትና በባለሙያው ሊቅ አረጋግጦ ንባቡን ከነትርጉሙ ለህትመት ማዘጋጀት ነው። ይህም አረጋዊ መንፈሳዊ መጽሐፍ ልዑል አልጋ ወራሽ ተፈሪ መኮንን በ1920 ዓ ም ድሬዳዋ ላይ ያሳተሙት ነው። ለሕይወቶና ለንብረቶ አስተማማኝ ዋስትና በመስጠት አለኝታ የሆነው ኒያላ ኢንሹራንስ አክሲዮን ማኅበር ቀደምት አባቶቻችን ያበረክቱት ተጋድሎና አስተዋጽኦ ለአሁኑም ሆነ ለሚቀጥለው ትውልድ እንዲተላለፍ ማሰብ ይህን ትዝታ ዛራዳ የተሰኘ ዝግጅት በሸገር ኤፌም 102.1 ስፖንሰር አድርጎ ሲያቀርብ ከፍተኛ ደስታ ይሰማዋል። አዲስ አበባ ወይ አራዳ ወይ አገርም ብላታ መርስዔ ኀዘን ወልደ ቂርቆስ ትዝታዬ ስለ ራሴ ማስታውሰው በሚሉት ያልታተመ ጽሑፋቸው እንዲህ ይላሉ። ስለ አለቃ ገብረ መድን እኔ ማቀውን ከብዙ በጥቂቱ ለመጽሐፍ እንሆ ጀምራለሁ። አገራቸው ትግሬ ውስጥ ሽሬ ነው። በወጣትነታቸው አድዋ ከአለቃ ተክለ ሃይማኖት ቅኔ ተምረው ከተቀኙ በኋላ በ13 ዓመት ዕድሜያቸው ለዜማና ለመጽሐፍ ትምህርት ወደ በጌምድርና ወደ ጎጃም ሄደው ቆይተዋል። ከዚያም በኋላ ወደ ሸዋ ተላልፈው መጽሐፍትን እየተማሩ ብዙ ጊዜ ኖረዋል። አብዛኛው ትምህርታቸውና እድገታቸው ሸዋ ላይ ስለሆነ የቀድሞቹን የሸዋን ሊቃውንት ታሪክ ካንደበታቸው አይለዩትም። በዜማና በቅኔ በመጽሐፍት ትርጓሜ በጣም የተመሰገኑ ሊቅ ናቸው። መጽሐፍት አዲሳትን ከአለቃ ወልዳ ማኑኤል መጻሕፍተ ሊቃውንትን ከአለቃ ወልደ ሥላሴ ማን መልሶህ ተምረውና ለመምህርነት ተመርጠው ጉባኤ አድርገው ያስተምሩታል። መጻሕፍተ ብሉያትንም ከደብረ ሊባኖሱ መምህር ካለቃ ስነ ጊዮርጊስ ተምረዋል። አለቃ ገብረ መድን በ1892 ዓ ም ለመጀመሪያ ጊዜ የተሾሙት ደብረ ብርሃን ስላሴን ሲሆን ከሦስት ዓመት በኋላ አራዳ ጊዮርጊስንና አንኮበር ሚካኤልን ሦስት ሦስት ዓመት ተሾመውበታል። ከዚያም በኋላ በ900 ዓ ም በነሐሴ ወር ኢየሩሳሌምን ለመሳለም ሄደው ነበርና ከመንፈቅ በኋላ ተመልሰው ሐረር ላይ ሳሉ በ902 ዓ ም ከደጃዝማች ተፈሪ መኮንን ጋር ስለተዋወቁ በከበሬታ ተቀበሏቸውና አዲሱ ለተከሉት ለአደሬ ጢቆ ስላሴ ቤተ ክርስቲያን አለቃ አድርገው ሾሟቸው። አለቃ ገብረ መድን ይህን ደብር በሚገባ አቋቁመው የሊቃውንት ስፍራ አደረጉት። ከሰገሌ ጦርነት በኋላም ሹመቱን በፈቃዳቸው ትተው ለአለቃ ገብረ ክርስቶስ አሰጧቸውና እርሳቸው እንሆ ሉላ አልጋ ወራሽን በምክር እየረዱና እያገለገሉ ተቀምጠዋል። የቤተ መንግሥቱን ሥርዓት የተከታተሉ ስልጡን ሰው ስለሆኑ በአልጋ ወራሽ ዘንድ ባለሟልነትና መታመንን አግኝተዋል። አለቃ ገብረ ምህድን አምር እንደ በታቸው የተቆጠበ ንግግራቸው የታረመ ነው። ምንጊዜም ለቁም ነገር ሥራ የታጠቁ ናቸው። ለተዋህዶ እምነት ተቈርቋሪና ተከራካሪ ናቸው። ትርምትን ስለሚወዱ ለሥጋዊ ምቾት አይጨነቁም። ልብሳቸው ሁል ጊዜ ንጹሕ ነው። ዝቅዝጋቢ መልበስን ያዘወትራሉ። አለባበሳቸው መስቀለኛ ሆኖ በማናቸውም ጊዜ አንድ አይነት ነው ማለት በቤት ውስጥ ወይም ከቤት ውጪ ቢሆን፣ ወደ ቤተ መንግሥት ወይም ወደ ቤተ ክርስቲያን ቢገቡ አለባበሳቸው አይለወጥም ማለት ነው። ነጠላ ጫማ ማድረግና በግር መሄድን ይወዳሉ። ለጸሎት ወይም ለሌላ ምክንያት በቆሙ ጊዜ ቀጥ ብሎ ከመቆም በስተቀር ድጋፍ ወይም ጥጋት አይፈልጉም። ለወደዱት ሰው ሁለመናቸው የተከፈተ ነው። በተቃዋሚነት የሚገጥማቸውንም በዚያው አይነት ለመመከትና ለመመለስ ስንፍና የለባቸውም። ከፍቅረ ነዋይ የራቁ ናቸው። ለምሳሌ የሐረር ንብረታቸውን የሚያስተዳድረውና እንደ ልጅ አድርገው የሚወዱት ደብተራ ሃይማነ ከሐረር ገንዘብ በላከላቸው ጊዜ ወዲያው ለደቀ መዛሙርትና ለችግረኞች በታት ነው ያድራሉ እንጂ ነገ የሚል ሐሳብ አልነበራቸውም። በትርጉም ሥራ ላይ በነበርኩበት ጊዜ የአርባአቱ ወንጌላትን ትርጓሜ እንድመረምርና እንዳርም አለቃ ገብረ መድናዘውኝ በተጨማሪ ሠራው ትርጓሜው ከያ ስፍራ ተጽፎና ተጠርዞ የመጣ ነው። አሁን የእኔ ሥራ የጐደለውን መሙላትና የተሳሳተውን ማቃናት ብቻ ስለሆነ እዚያው መጽሐፉ ላይ አርም የጨረስኩና አቀረብኩላቸው። እሳቸውም በእርማቱ ስለ ተስማሙበት ለቁም ጸሐፊው ለተክለ ጊዮርጊስ ናቅ የሰጡትና በቀለምና በብራንና አከናውኑ ጻፈው። መቅደመ ወንጌል የሚባለው መጽሐፍ ግን ከዚያ በፊት ትርጓሜውን የጻፉ አልነበረምና እኔ ትርጉሜ የጻፉትን ለአለቃ ገብረ መድን አቅርቤላቸው ከወንጌሉ ጋር አያያዙት። ይኸውም ከአንድ ዓመት በኋላ በማተሚያ ቤት ታትመው ወጣው ላይ የሚገኘው ነው። በሥራ ላይ ከነበሩት ሰዎች የአንዳንዶቹን ስምና ሥራቸውን በሚከተለው ጠቅሳለሁ። የጎንደሩ የአቋቋም መምህር አለቃ አልፍነህ ለልዑል አልጋ ወራሽ ማድረሻ የሚሆን ወንጌል በጉልህ ፊደል ይጽፉ ነበር። እንዲሁም የአዲሱ መምህር አለቃለማ ከሐረር መጥተው የጳውሎስ ትርጓሜ መጽሐፍ ጀምሩ። የዋድላው አባ ኪዳነ ማርያምም የሰባቱን ኪዳናት ትርጓሜ አጽፈዋል። የፈረንጅ ቋንቋ የተማረ ሰው ለሥራ ሲፈለግና ሲከበር ስለታየ የቋንቋ ትምህርት በዚያ ዘመን ተፈላጊ ሆነ። ልዑል አልጋ ወራሽም ሦስት አሽከሮቻቸውን ለትምህርት ወደ ውጭ አገር ለመላክ ስለ ፈለጉ ሦስት ሰዎች በጥር አስራ አንድ ቀን ረቡዕ ከግራዝማች በዳሶ ጋር በባቡር ተሳፍረው ወደ ጅቡቲ ተጓዙና እዚያ ሲደርሱ ጉዞአቸውን በመርከብ ወደ ህንድ ቀጠሉ። እነርሱም በሻህ ውረድ፣ መላኩ በያን፣ ወርቁ ጎበና የተባሉ ናቸው። እነዚህ ልጆች ቦምቤ ከተማ ላይ ጥቂት ወራት በትምህርት ከቆዩ በኋላ አገሩ ስላልተስማማቸው ወደ አሜሪካ እንዲዛወሩና እንዲማሩ ተደረገ። መላኩ በያን የአልጋወራሽ የመኝታ ቤት አሽከር ከመሆኑም በላይ በትርጉም ክፍል ላለነው ሠራተኞችም ለቀለባችንና ለድርጓችን ባልደረባ ነበርና እስከ ላጋር ወርደን ሸኘ ነው። እርሱም አደን ከተማ ሲደርስ የሁላችንንም ስም በአንድ ወረቀት ጽፎ ሰላምታ ስለላከልን ስናመሰግነው ሰነበትን። በዚያው ሰሞን እኔ ወደ አቶ ኅሩይ ወልደ ስላሴ ሄድኩና እንደነ መላኩ በያን ለትምህርት እንዲሄድ ባኮ ላልጓዋላ ሽንገሩልኝ ብየለመንኳቸው ምኞቴም የሕክምና ትምህርት መሆኑን ብገልጥላቸው ከአሁን በፊት እስከ ስንት ክፍል ተምረሃል? ዕድሜስ ምን ያህል ይሆናል ብለው ጠየቁኝ። እኔም በፈረንጅ ትምህርት በኩል ከፊደል በቀር ሌላ አልተማርሁም። ነገር ግን እስካሁን በግእዝ ትምህርት ላይ ነኝ። ትምህርቴ ዜማና ቅኔ መጽሐፍት አዲሳት ነው። ዕድሜም 21 ዓመት ያህል ነው ብላቸው በዚህ ዐይነት ሁኔታ ለውጭ አገር ስለማይቀበሉህ ልነግርልህ አልችልም አሉኝና አዝኜ እያጉረመረምኩ ተመለስኩ። ለሌላ የተደረገውን ለእኔም አድርጉ ማለትን እንደማልችል ገና አላወቅኩም ነበርና ተሞኝቻለሁ። አራያ ሥላሴ ወሮታ የተባለ የአባቴ ወዳጅ የሆነ ሰው ከሦስት ዓመት በፊት ለጠበል ወደ ደብረ ሊባኖስ ሄዶ ይኖር ነበር። በዚህ ሰሞን ግን ወደ አዲስ አበባ መመለሱን ስለ ሰማሁ ከአቶ ህሪው ቤት እንደ ተመለስኩ ወደ እርሱ ሄጅ የጠየቅኩትና የሆነውን ሁሉ አጫወጥኩት። እርሱም አንተ ከበረታህ እዚህም አገር ተምረህ ወደ አሰብከው ስፍራ ትደርሳለህ ብሎ በምክር ስላበረታታኝ ሐሳቤ ወደ ቋንቋ ትምህርት አዘነበለ። አቶ አራያ ከዚያ በኋላም በየጊዜው ለማዋየው ነገር ከልብ ይመክረኝ የነበረውን አልዘነጋውም። በመያዝያ ወር ልዑል አልጋ ወራሽ ወደ ደሴ ሲዘምቱ ጌታ አለቃ ገብረ መድህንና አባቴ ወልደ ማርያም አብረው ሄዱ። እኔ ግን እስከ በረሃ ድረስ ከሸኘው በኋላ የዳዊት ትርጓሜ እንድገለብጥ አዘውኝ ከመንገድ ተመልሼ ነበርና፣ አንድ ቀን ወደ ዳግማዊ ምኒልክ ተማሪ ቤት ሄጄ ለትምህርት ጥያቄ አቀረብኩ። ዳይረክተሩ ሙሴሐና ባለማህተም የሆነ የተያያዥ ወረቀት ማምጣት አለብህ ስላለኝ የግራዝማች ስዩምን ባለማህተም ደብዳቤ አቀረብኩለትና በእንግሊዝኛ ክፍል ትምህርት ጀመርኩ አስተማሪው ሙሴ በዳዊ ይባላል። ተማሪዎቹም ከሃያ የማይበልጡ ናቸው። በአካባቢ ከነበሩት ተማሪዎች አበበ በንቲንና ካሳያ የተጫኔን ኃይለ ጊዮርጊስን፣ ይልማ ደሬሳን፣ ተምሳስንና ገብረ መድህን አወቀን አስታውሳለሁ። ቀን በትምህርት ላይ እየዋልኩ ከትምህርት ምላሽ የትርጓሜ ጽሕፈት ሥራዬን እሠራ ጀመር። ተማሪ ቤቱ በሐምሌ ላይ በተዘጋ ጊዜ ፕራይመርስ የተባሉትን ሦስት ትናንሽ መጽሐፎች ጨርሼ ነበር። ልዑል አልጋ ወራሽ ከደሴ ተመልሰው አዲስ አበባ በገቡ ጊዜ አለቃ ገብረ መድህንም አብረው ስለመጡ ሥራዬን ብቻ ጠንቅሬ እሠራ ጀመር። የቋንቋ ትምህርት መጀመሬንም እንዳይሰሙብኝ ለማድረግ ተጣጣርኩ። ዳሩ ግን ተደብቆ የሚቀር ነገር ስለሌለ ወሬውን ሰምተው ጠሩኝና እያዘኑ ክፉኛ ገሰጹኝ። ዳግመኛ ወደዚያ ስፍራ እንዳትመለስ ብለውም አስተነቀቁኝ። እንግዲህ የተፈሪ መኮንን ተማሪ ቤት እስከ ተከፈተ ድረስ የቋንቋ ትምህርቴን አቋርጬ ተቀመጥኩ። ጌታ አለቃ ገብረ መድህን ይህም ማድረጋቸው በእሳቸው አስተያየት እኔን ለመጥቀም እንጂ ለክፋት እንዳላደረጉት ሕሊናዬ ስላወቀ አላዘንኩባቸውም። በዚህ ዓመት ውስጥ በቀበና አቦ ቦታዬ ላይ አንድ የግድግዳ ቤት አሰራውና ዜማ አስተማሪው ደብተራ ወለየ እስከነ ተማሪዎቹ እንዲቀመጥበት አደረጉ። ይህ ቤት በዓለም ውስጥ የመጀመሪያው ንብረት የመሆኑ ነው። መኖሪያዬ እንደ ቀድሞ በግቢ ውስጥ ከአለቃ ገብረ መድን ጋር ስለሆነ የኑሮ ችግር አልገጠመኝም። አልፎ አልፎ የሚታዘዝልኝ የገንዘብ ዳረጎትም ለፍላጎቴ በቂ ነበረ። በዚህ ወራት ካለቃታዬ ጋር ስለተዋወቅኩና ስለተለማመድኩ የታሪክ ጽሑፍ ለመመልከት ዕድል አገኘሁ። እኒህ ሰው በጽሕፈት ሚኒስቴር ውስጥ የመንግሥት ሠራተኛ ሆነው ታሪክ የሚጽፉ ናቸው። ቢሮአቸውና የኔ መኖሪያ ቤት የተያያዘ ስለሆነ ከስራ ፋታ ባገኘሁ ቁጥር ወደ እሳቸው ብቅ ለማለት ይቀናኝ ነበር። ጠባያቸው ለስላሳና ትሑት ስለሆነ ለታሪክ ጥናት ፍላጎትና ምኞት ያለውን ሰው ሲያናግሩት ቢውሉ ደስ ይላቸው ነበር። ስለዚህ በአማርኛ የጻፉትን የታሪክ ደብተር እየሰጡኝ እመለከተው ጀመር። ሚስት እፈልጉልኝ እያልኩ ከነገርኳቸው ዘመዶቼ ውስጥ መምሬ ራስ ወርቅ ገብረ መስቀል የተባሉት የቅርብ ዘመዴ አንድ ቀን መጡና ለትዳር ተስማሚ ምትሆን ሚስት አዳ ላይ አገኘሁልህ ካሉኝ በኋላ ስለ ቤተሰቦቿና ስለ ሁኔታዋ በዝርዝር ያስረዱኝ ጀመር። ስማዋ ታገኘ ባዬ መሆኑን ገለጹልኝ። እኔም ነገሩን መርምሬ ከተረዳሁ በኋላ ስለ ተስማማሁበት ሽማግሌዎች ልኬ ጋብቻውን ጥያቄ ለወላጆቿ እንዲያቀርቡ አደረግኩ። ወላጆቿም አባቴን ያውቃሉና ጥያቄውን በደስታ ስለተቀበሉት ሰርጉ አዲስ አበባ ላይ ባጉቷ በቀኝ አዝማች ወልደ ጊዮርጊስ ቤት ሆኖ በእግዚአብሔር ፈቃድ ነሐሴ 27 ቀን 1915 ዓ ም እሁድ የጋብቻችን ሥነ ሥርዓት ተፈጸመ። በዚህም ጊዜ የእኔ ዕድሜ 24 ዓመት ከአምስት ወር ሲሆን፣ የሚስቴም ዕድሜ 16 ዓመት ከአራት ወር ነበር። የሥራ አለቃዬ ጌታ አለቃ ገብረ መድኅን ካለፈው ዓመት ጀምሮ ያሰቦትን ገዳም ለማቅናት መመላለስ ስለጀመሩ ሥራዬን የምሠራው በቤቴ ነበረ። ገዳሙ በግራኝ ወረራ ጠፍቶ ሲኖር አሁን በአለቃ ገብረ መድኅን አሳሳቢነት ልዑል አልጋ ወራሽ ራስ ተፈሪ መኮንን እንደ ገና አቋቋሙትና በ1911 ዓ ም የሥላሴን ታቦት ተከሉበት። ጌታ አለቃ ገብረ መድኅንም የገዳሙ ጠባቂ የሆነው ወደዚያው መመላለስ ሲጀምሩ እኔ ከአባ ወልደ ማርያም ጋር ሆኜ የትርጓሜ ጽሕፈት ሥራዬን እንድቀጥል ስላዘዙኝ በአዲስ አበባ ቀረሁ። ሆኖም አልፎ አልፎ እየመጡ ሥራዬን የመለከቱት ነበር። በዚህ ዓመት የጀመርኩትን ሥራ ከአለቃ ኃይለሥላሴ ጋር የደቂቀ ነቢያትን ትርጓሜ ከነንባቡ ማዘጋጀት ነበር። በኅዳር መጨረሻ ወደ ጅሩ ሄጄ ዘመዶቼን ጎብኝቼ ተመለሱ። ከዚያም እንደመጣሁ በታሳስ ወር የብርሃንና ሰላም ጋዜጣ ዋና ጸሐፊ ሆኜ ወደ ማተሚያ ቤት ተዛወርኩ። እንዲሁም ደግሞ ከአራት ወር በኋላ የግዝና የአማርኛ አስተማሪ ሆኜ በሚያዝያ ወር ወደ ተፈሪ መኮንን ትምህርት ቤት ተዛወርኩ ይላሉ ብላታ መርስዔ ኀዘን ወልደ ቂርቆስ ትዝታዬ ስለ ራሴ የማስታውሰው በተሰኘው ያልታተመ ጽሑፋቸው። ወይ አዲስ አበባ፣ ወይ አገርም እንደ ሰው ይናፍቃል፣ ወይ አገርም እንደ ሰው ይናፍቃል፣ ወይ አራዳ አራዳ ለሕይወቱና ለንብረቱ አስተማማኝ ዋስትና በመስጠት አለኝታ የሆነው ኒያላ ኢንሹራንስ አክሲዮን ማህበር ቀደምት አባቶቻችን ያበረክቱት ተጋድሎና አስተዋጽኦ ለአሁንም ሆነ ለሚቀጥለው ትውልድ እንዲተላለፍ ማሰብ፣ ይህን ትዝታ ዛራዳ የተሰኘ ዝግጅት በሸገር ኤፍኤም 102.1 ስፖንሰር አድርጎ ሲያቀርብ ከፍተኛ ደስታ ይሰማዋል። ሀገር ልማት አለኝ ታል ይህን በመረዳት ያለኝታው ማተም የሆነውን ያላ ኢንሹራንስ አክሲዮን ማኅበር በዓይነቱ ለየት ያለና በአገራችን የመጀመሪያ የሆነ የሰብል መድን ሽፋን መስጠት ጀምሯል። ይህ የሰብል መድን የሚሰጠው ሽፋን ሰብል በመስክ ላይ ያለ ከቡቃያ እስከ ምርት ስብሰባ ባለው ሂደት ውስጥ በድርቅ ከመጠን ባለፈ ዝናብ በሳትና በንፋስ አዘሉ ሽንፍር ለሚደርስ ጉዳት ካሳ ያስገኛል። ምርት ከማሳ ከተሰበሰበ በኋላ በሳትና መብረቅ በፍንዳታ በዝናብ በውሽንፍር በበረዶ በጎርፍና በተንቀሳቃሽ አካል ግጭት ጉዳት ቢደርስበት ምርት ተሰብስቦ በመጓጓዝ ላይ ያለ በሚደርስ ማንኛውም አደጋ ሳቢያ ብክነትና መበላሸት ቢያጋጥመው የጉዳቱ ዋስትና ይሰጣል የመድን ሽፋኑ ሌሎች የተፈጥሮ አደጋዎችን ሊሸፍን በተጨማሪ ስምምነት ይሰፋ ይችላል ማንኛውም ገበሬ ይህ የሰብል መድን ሽፋን ካለው የገንዘብ ተቋማትና የግብርና ግብዓት አቅራቢዎችን አገልግሎት በቀላሉ ለማግኘት ስለሚችል መልኩን ለማሳደግ ያለ ስጋ ይሰራል። ይህ የሰብል መድን ሽፋን በመጠነ ሰፊ አደጋ ምክንያት አበዳሪዎች ላይ ሊደርስ የሚችል ከፍተኛ ኪሳራንም ይከላከላል። ኒያላ ኢንሹራንስ አክሲዮን ማኅበር በፈር ቀዳጅነት የሰብል መድን ሽፋን በማቅረብ ለአርሶ አደሩና ለማኅበሩ ያለውን አጋርነትና አለኝታነት ያረጋግጣል። ያለኝታው ማህተም፣ ኒያላ ኢንሹራንስ። አዎ አዲስ አበባ አገርም እንደ ሰው ይናፍቃል ወይ? አራዳ